በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ አማርኛ አገልግሎት የሚተላለፈው ስርጭታችን አሁን ተጀመረ። ሰላም አድማጮች እንደምን ውላችሁ አምሽታችኋል። ዕለተ ቅዳሜ ህዳር 3 2009 ዓ ም ነው። አስተናጋጃችሁ አዲሱ አበበ። ንጉሱ ታምሬ ፕሮግራሙን በማቀነባበር ላይ ይገኛል። ዛሬ ከዜናው በኋላ አንድ አብይ ርዕስ የፕሬዝዳንት ተመራጭ ዶናልድ ትራምፕ አስተዳደር ምን አይነት ገጽታ ይኖረው ይሆን በሚል መነሻ ውይይት ትንታኔ የሚሰጡ እንግዶች ጋብዘናል። ከዛ መጨረሻውን እስከ ማጠቃለያ ዜና ድረስ የሙዚቃ ቃና ይቀርባል። እንድትዝናኑ ከወዲሁ አዘጋጅዋ ጋብዛለች ሲሆን መልካም ምሽት ዜና እንደምናምሽታችኋል። የተከበራችሁ አድማጮች ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዛሬ አፍጋኒስታን በሚገኘው ባግራም አየር ኃይል ጦር ሰፈር አንድ ተጠርጣሪ አጥፍቶ ጠፊ ባደረሰው ጥቃት አራት አሜሪካውያን ገድሏል፣ 16 አሜሪካውያንና አንድ የፖላንድ ወታደር አቁስሏል ተብሏል። ከዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ስለዚሁ የወጣ መግለጫ በአጥፍቶ ጠፊው የቦምብ ጥቃት ሕይወታቸውን ያጡት አሜሪካውያን ሁለት ወታደሮችና ሁለት የኮንትራት ሠራተኞች ናቸው ይላል። የአፍጋኒስታኑ መሪ አብዱላ አብዱላ በትዊተር አማካይነት ባስተላለፉት መልእክት በአግራም አየር ኃይል ጦር ሰፈር የደረሰውን የአጥፍቶ ጠፊ ጥቃት አወግዛለሁ፣ ለሰለባዎቹ ቤተሰቦች ጽናቱን እመኛለሁ ብለዋል። ታሊባን ለጥቃቱ ኃላፊነት ወስዷል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካቢናቸውን ለማዋቀርና የከፍተኛ ስልጣን ቦታዎችን በአስቸኳይ ለመመደብ እየሞከሩ ባሉበት በአሁኑ ወቅት ዛሬ ለሁለተኛ ቀን ከዋይት ሀውስ ቤተ መንግሥት የሽግግር አመቻች ቡድኑ ጋር ተገናኝተዋል። በትራምፕ አስተዳደር ውስጥ ከፍተኛ ትኩረት የተሰጠው የቤተ መንግስቱ ዋና የእልፍኝ አስከልካይ ቦታ ነው። ለዚህም ምክንያቱ ዶናልድ ትራምፕ የቀደመ የፖሊሲ መቅረጽ ተሞክሮ የሌላቸው በመሆኑና ከዋሽንግተን ሕግ አርቃቂዎች ጋር ግንኙነት የመፍጠር ችሎታ ስለሚያንሳቸው ነው ተብሏል። ለዚህ ከፍተኛ የስልጣን ቦታ ትራምፕ አይናቸውን የጣሉት በሪፐብሊካን ፓርቲው ሊቀመንበር ሬንስ ፕሪበስ ላይ ሲሆን እርሳቸውም ፈቃደኝነታቸውን አሳይተዋል ተብሏል። በሚኒስትሮቹ ምርጫ ሂደት እንዲረዱ ምክትላቸውን ማይክ ፔንስን በዋናነት ሰይመዋል። በሌላ ዜና ዶናልድ ትራምፕ በፕሬዚደንትነት መመረጣቸውን በመቃወም በየዕለቱ በተለያዩ የዩናይትድ ስቴትስ ከተሞች የሚካሄደው ሰልፍ ቀጥሏል። ዛሬ ጠዋት በኦሬገን ከተማ በፖርትላንድ ሰልፉ ወደ ግጭት ተቀይሯል። የተቃውሞ ሰልፎቹ እየተካሄዱ ያሉት የፕሬዝደንት ትራምፕ አስተዳደር የአሜሪካውያንን የሲቪል መብቶች ይሸረሽራል፣ ሁከት ሊቀሰቅስ ይችላል የሚል ስጋት በተፈጠረበት ወቅት ነው። ትላንት በፖርትላንድ በብዙ መቶዎች የተቆጠሩ ሰልፈኞች ወጥተው የመኪና መንገዶች ዘግተው ታይተዋል። ግድግዳዎች ላይ መፈክሮችን በተረጭ ቀለም ጽፈዋል። ተቀጣጣይ ቁሳቁሶች ሲወረወሩባቸው የነበሩ የከተማይቱ ፖሊሶች ምላሹን በአስለቃሽ ጋዝ ሰጥተዋል። በእማኞች ገለጻ መሠረት ዛሬ ጠዋት አንድ የተቃዋሚ ሰልፈኛ እግሩ ላይ በጥይት ተመትቷል። ማን እንደተኮሰበት ግን ወዲያውኑ ግልጽ የሆነ ነገር የለም። በሎስ አንጀለስ፣ ካሊፎርኒያ ደግሞ ዋና የመኪና መንገዶችን ለመዝጋት የሞከሩ ናቸው ያላቸውን 185 ሰልፈኞች ፖሊስ ይዞ አስሯል። ትናንት በኒውዮርክ ከዋሽንግተን ፓርክ አደባባይ ተነስተው የተነሳው ብዛት ያለው የተቃውሞ ሰልፈኛ ወደ ማንሃተን ዩኒየን ስኩዌር አምርቶ ፍቅር ጥላቻን ይንዳል የሚሉ መፈክሮችን አሰምቷል። ትራምፕ የእኛ ፕሬዝደንት አይደሉም ሲልም ሰልፈኛው ድምፁን ከፍ አድርጎ ሲያሰማ ውሏል። በወቅቱ የተመራው ይቅርታ በወቅቱ የተመራጨው ፕሬዝደንት አፓርተማ እና በአካባቢው ብዛት ያላቸው ሰዎች ተሰብስበው ተቃውሟቸውን አሰምተዋል። ህንፃዎቹ በፖሊስ እየተጠበቁ ናቸው። በፊላዴልፊያ ዶናልድ ትራምፕ ሀገሪቱን ይከፋፍላሉ እንጂ አንድ አያደርጉም የሚል ስጋታቸውን ለማስተጋባት አንድ መቶ የሚሆኑ የቴምፕል ዩኒቨርሲቲ ተማሪዎች ከካምፕስ ወጥተው ወደ ማዘጋጃ ቤቱ አምርተዋል። ጸረ ትራምፕ ሰልፈኞች በማያሚ ፍሎሪዳም ወጥተው ዘረኛ ዩናይትድ ስቴትስን አንሻም የሚል መፈክር አሰምተዋል። ገሚሶቹ ትራፊክ ዘግተው እንቅስቃሴውን ለሰዓታት አስተጓጉለዋል። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ሆነው መመረጣቸውን በመቃወም ትላንት በአትላንታ ጆርጂያና ቴነሲ በሚገኘው የ ቫንደርቢልት ዩኒቨርሲቲ ሰልፎች ተካሂደዋል። ተጨማሪ የተቃውሞ ሰልፎች በኒውዮርክ፣ በላስ ቬጋስ እና በሎስ አንጀለስ ለዛሬ ታቅደዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ በፕሬዝደንትነት ከተመረጡ በኋላ ባሉት ሶስት ቀናት ጊዜ ውስጥ ብቻ ከዘረኝነት ጋር በተያያዘ ከ200 በላይ የጥላቻ ወከባና የማስፈራራት ሁኔታዎች መመዝገቡን በሀገሪቱ የጥላቻ አራማጅ ቡድኖችን እንቅስቃሴ የሚከታተለው ድርጅት አስታውቋል። በመጨረሻም ዛሬ በፓኪስታን ደቡብ ምዕራብ ባሉቺስታን ክፍለ ሀገር በሚገኘው የሱፊዎች ቤተ ጸሎት አቅራቢያ የደረሰ ከባድ የቦምብ ፍንዳታ በትንሹ ለሰላሳ ሰዎች ህይወት መጥፋት ምክንያት ሆኗል ሲሉ የአካባቢው ባለሥልጣናት አስታውቀዋል። የሟቾች ቁጥር ሊጨምር እንደሚችልም ገልጸዋል። በፍንዳታው ሌሎች ከሰባ በላይ ቆስለዋል። የሞንቡ ጥቃት በደረሰበት ወቅት በብዙ መቶች የሚገመቱ ሰዎች ቤተ ጸሎቱ ውስጥ እንደነበሩ ተዘግቧል። ከሰለባዎቹ መካከል ሴቶችና ሕፃናት አሉበት ከቆሰሉት አብዛኞቹም ለሕይወታቸው ያሰጋቸዋል ሲሉ ሻህ ኑራሚ የተሰኙ የአካባቢው ባለሥልጣን አስረድተዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን ብቅ አላለም። የሱኒ ጽንፈኛ ቡድኖች ግን ይጠረጠራሉ። ዜናው አበቃ። ውይይት ድህረ ዩናይትድ ስቴትስ ፕሬዚዳንታዊ ምርጫና የተመራጭ ፕሬዝዳንት ዶናልድ ትራምፕ አስተዳደር ገጽታዎች ትናንት ማታ የተጀመረ ውይይት ሁለተኛ ክፍል ነው። የሚቀርቡ አድማጮች የተመራጩ ፕሬዝዳንት ዶናልድ ትራምፕ አስተዳደር ምን አይነት ገጽታ ይኖረው ይሆን? የሚያወያዩን ዶክተር ዳንኤል ተፈራ በዊስኮንሲን ዩኒቨርሲቲ ዋይት ዋተርስ የመጣኔ ሀብት መምህር፣ ሁለተኛው አቶ ግዛው ለገሰ በዩናይትድ ስቴትስ የሠራተኞች ጉዳይ ሚኒስቴር የሠራተኞች የሥራ ቦታ የጤናና የደህንነት ይዞታ ማረጋገጫ ድርጅት የኢንፎርሜሽን ቴክኖሎጂ ጽህፈት ቤት ሥራ አስኪያጅ ናቸው። በዩናይትድ ስቴትስ የፖለቲካ ጉዳዮች በንቃት በመሳተፍም ይታወቃሉ። አቶ ግዛው ለገሰ እንግዶቹን ያወያየዋሉ። አከበደ ነው። በትናንት ምሽት እልባት ካደረገበት ማለትም ጥያቄ ጠይቆ ከተንጠለጠለበት ይጀምራል። መልካም ምሽት አቶ ግዛው። በዶናልድ ትራምፕ የፕሬዚዳንትነት ዘመን ሊመጡ የሚችሉት አይነተኛ ለውጦች በአጭሩ ቢዳሰሱ ምን አይነት ሁኔታዎች ይጠበቁ? የሆነው ምን አይነት ውጤት እንደሚመጣ ከሁሉ የበለጠ በጉጉት የሚጠበቅ ዶናልድ ትራምፕ በምርጫው ላይ ሲወዳደሩ ባደረጓቸው ክርክሮች፣ ባደረጓቸው ንግግሮች ዋናው ትኩረታቸው የፖለቲካ አይዲዮሎጂ ወይንም የፖለቲካ ፍልስፍና ላይ ሳይሆን ውድድሩ በሆነ መልክ መንግስትን በከፍተኛ የሚቆጣጠሩ የአገሪቷን አመራር ከኢኮኖሚ ከፖለቲካ፣ ከሚዲያ በዋናነት የሚቆጣጠሩ የሕብረተሰብ ክፍሎችና በተረሳው ሰው ነው በማለት ነበረ። ማለት፣ ሪፐብሊካንና ዴሞክራት ብቻ ሳይሆን ሪፐብሊካንም ሆነው የገዢው ቡድን አባል የሆኑ አለ የተረሳውን ሰው ነው መወክለው። ይሄ ሩቅ ስለሆነ አቶ ግዛው በደንብ እንዲያስረግጡልኝ ነው። እስካሁን እነኚህ የፖለቲካ ፓርቲዎች ስልጣን ላይ ሲመጡ የሚያራምዷቸውን የተለመደ አሰራር ከግለሰቡ ከዜጋው ፍላጎቶችና መብቶች አንጻር ይመስለኛል እያሉ ያሉት። ከአሁን ድረስ ባለፉት ሀምሳ ስልሳ አመታት ሪፐብሊካኑንም ይሁን ዴሞክራቱን ማንንም ብንመርጥ በተረሳው ሰው ወይንም ህይወቱ ጥሩ እየሄደ በሌለው አሜሪካዊ ዜጋ ህይወት ውስጥ ያመጣው ለውጥ የለም። ስለዚህ ለውጥ ለማምጣት ከፈለግን በቀጣይነት የመጡ ፖለቲከኞችን እና የፖለቲካ ኢዲዮሎጂዎችን ሳይሆን ለውጥ ለማምጣት ዜጋ የሆነ ከፖለቲካ ተሳትፎ የማያቅ ሰው ማሸነፍ አለበት። ለዚህ ነው እኔን ምረጡኝ ብለው ነው ያሉት። በዚህም ምክንያት ከራሳቸው ፓርቲ ጋር በብዙ ሀሳቦች ላይ ልዩነት ፈጥረው በቃላት ልውውጥ ደርሰዋል። አሁን አሜሪካ ውስጥ አንዱ በጣም በስሜት የሚጠበቀው ነገር ከራሳቸው ፓርቲ ጋር አብረው ይሰራሉ ወይ ዶናልድ ትረምፕ በምርጫ ውድድር ወቅት እንደተናገሩት ያሉትን ለውጥ ያመጣሉ እና ያሸንፋሉ የራሳቸውን ፓርቲ ኤስታብሊሽመንት ወይንስ ኤስታብሊሽመንቱ ዶናልድ ትረምፕን ያሸንፋቸዋል የሚለው አንዱ ፖይንት ነው። በፓርቲያቸውና በእሳቸው መካከል የሚኖረውን ግንኙነት ነው አሁን አጽንኦት የሰጡት። እሳቸው ውጤት ለማምጣት ፓርቲያቸው ሊከተላቸው ይችላል። ምክንያቱም የሁለቱ ኮንግረስ ባዲዎች አካሎች ሪፐብሊካን ናቸው እና እነ ፖል ራያን የመሳሰሉ ሰዎች አፈ ጉባኤ ከዶናልድ ትረምፕ የተለየ ሀሳብ ነው ያለቸው። ለምሳሌ ሶሻል ሴኪሪቲን ፕራይቬታይዝ ማድረግ ይፈልጋሉ። በግል ንግዶች እንዲተዳደር ይፈልጋሉ፣ በግል ይፈልጋሉ። ዶናልድ ትረምፕ ግን መነካት የለበትም፣ እንዲያውም መጨመር አለበት ይላሉ። አሁን አንዱ ዋናው ውጤት ማምጣት አለማምጣታቸው ሊወሰን የሚችለው እነዚህ የቆዩ ፖለቲከኞች በተለያዩ የመንግሥት ቦታ ውስጥ ያሉ ዶናልድ ትረምፕ የሚሉትን ያቀነቅናሉ ወይም ዶናልድ ትረምፕ በነዛ ሰዎች ተሸንፈው ዶናልድ ትረምፕ እነሱን ይደግፋሉ የሚለው አንዱ ነው። ሁለተኛው ነጥብ ደግሞ በሕብረተሰቡ በአሜሪካውያን ውስጥ የፈጠረው ልዩነት እጅግ ትልቅ ነው። በከተማና በገጠር በነጮችና በማይኖሪቲዎች ወይንም ጥቁር፣ በሂስፓኒክ በእስላሞች መካከል ያለው ልዩነት እጅግ በተካረረ መልክ ነው። በምርጫው ወቅት ዶናልድ ትራምፕ ያቀረቡት አሁን በተለያዩ ጽሁፎች ላይ እንደምናየው ዘጠና በመቶ የሚሆኑ ነጭ ያልሆኑ አሜሪካውያን ወይንም ማይኖሪቲስ ፍርሃት ገብቷቸዋል። እስላሞቹም ጥቁሮቹም ስፓኒሾቹም ሂስፓኒክ የምንላቸው ኤዥያን አሜሪካኖች የምንላቸውም እጅግ በፍርሃት ላይ ሲገኙ በአንጻሩ ደግሞ በተለይ በገጠር የሚኖሩትና ሕይወታቸው በጥሩ እየሄደ ያሉ ነጮች ደግሞ በተስፋ እየጠበቁ ነው። ሶ ዶናልድ ትረምፕ የሚያመጧቸው ውጤቶች ወይንም የመረጧቸውን ሰዎች ተስፋ ያወድቃል ያስወድቃል ወይንም ደግሞ የነዚህ የማይኖሪቲዎችን ጥቅም ያስጠብቃል። ስለ ስለሆነም የአገሪቱ የወደፊት አንድነትና በተለይ በፖለቲካ ማለት ነው መቀጠል እጅግ የሚያስፈራ ሆናል። ሶስተኛ በጣም ከመጀመሪያው ፖይንት ጋር የሚያያዘው ምንድን ነው፣ የፓርቲ አባልነት ራሱ እንደገና የሚመረመርበት ወይንም ሪአላይንመንት ሊሆን የሚችልበት ቦታ አለ። ብዙዎቹ ዴሞክራቲክ ፓርቲ በአሜሪካ ሀገር የሚታየው የሰራተኞችን ጉዳይ በትኩረት ሰጥቶ የሚከራከር ፓርቲን ተደርጎ ነው የሚታየው። ብዙዎቹ ሰራተኞች ግን በተለይ አሁን ራስት ቤልት በምንለው እነ ፔንስልቬኒያ፣ እነ ሚሽጋን፣ እነ ዊስኮንሲን ሲልሚልስ ፋብሪካዎች የሚበዙባቸውን ግዛቶች ነው እያነሱ ያሉ ግዛቶች በሙሉ አው ድሮ ዴሞክራት መርጡ የነበሩ አሁን ለዶናልድ ትራምፕ ነው ድምጻቸውን የሰጡት። በአንጻሩ ደግሞ ኮንሰርቫቲቭ የሆኑ ኢንተሌክቹዋሎች በመጽሄት እነ ናሽናል ሪቪው ኢቨን ወልስትሪት ስትሪት ጆርናል ላይ ያሉ ብዙ ኢንተሌክቹዋል ኮንሰርቫቲቮች ዶናልድ ትራምፕ የአገራችንን ቪዥን ወይም ራእይ የአሜሪካንን ራእይ የማይቀበል ፋሽስታዊ አስተሳሰብ ያለው ሰው ነው ይላሉ። ስለዚህ የሚመጣው ለውጥ በፓርቲዎች አካባቢም ትልቅ ለውጥ ሊያመጣ ይችላል ተብሎ ይታሰባል። በመጨረሻ በኢንተርናሽናል ዓለማቀፍ ሂደት ውስጥ የሚኖረው ወይንም ሊያመጣ የሚችለው ለውጥ እጅግ በጣም አሳሳቢ ሆኗል። ረሺያ ባልቲክ ስቴቶችን ለምሳሌ ኤስቶኒያን ወይንም ላትቪያን ብትወር በኔቶ ቻርተር ውስጥ እንደሚገለጸው እኔ ገብቼ መዋጋት አልችልም የሚሉበት ደረጃ ደርሰዋል ሚድል ኢስት ወይም በሶሪያ ውስጥ ያለውን ብናየው ዶናልድ ትረምፕ ከረሺያ ጋር አብረን መስራት እንችላለን አሳድን ለማውረድ ሳይሆን ፕራዮሪቲ መሆን ያለበት ከረሺያ ጋር አብረን ሆነን አይሲስን ዲፊት ማድረግ አለብን ይላሉ እና በተለያየ መልክ ያሉ ታሪካዊ በሆነ መልክ የተገነቡ የአሜሪካ ኢንስቲቱሽኖችንም አለም አቀፋዊ የሆኑትን ይሁን በአሜሪካ ያሉትን ዶናልድ ትራምፕ እንደገና መመርመር አለብን የሚል ጠንካራ አቋም ይዘው ነው የተመረጡት። ከምርጫው በኋላ ይህንን ሊያደርጉ ይችላሉ የሚለው በጣም አከራካሪ ነው። ምክንያቱም አሜሪካ በጣም ብዙ የጠነከሩ ተቋማት ያሉበት ሀገር ስለሆነ የፕሬዚደንቱ እምነትና አቋም ለብቻው እነዚህን ነገሮች መለወጥ አይችልም። በአንጻሩ ግን ፖለቲከኞች የዴሞክራቲክ ምርጫውን ውጤት መጠበቅ ስላለባቸው ለዶናልድ ትረንት የሚያሳዩት ተቀባይነት ሊጨምር ይችላሉ። መልካም፣ በጣም አወዛጋቢ ምናልባትም ሌሎች ተያያዥ ነገሮችን በስፋት መመልከት የሚጋብዙ ናቸው። ስር ነቀል የሆኑ ለውጦችን ነው በሀሳብ ደረጃ ያቀረቡት። እስኪ አንድ ሁለቱን ፈታፈታ አድርገን እንመልከት። በአንድ በኩል ከዚህ ቀደም እንደሚታወቀው እንዲህ ያለ ስር ነቀል አስተሳሰብ እንኳን ባይሆን በምርጫ ዘመቻ የሚባሉና በተግባር የሚደረጉት ያለመያያዛቸው ለዘመቻው ብቻ ሲባሉ የሚባሉ ነገሮች መኖራቸውን ከግምት ማስገባት ይጠይቃል። እሳቸው በእርግጥ ያደረጓቸዋለሁ እያቀረቧቸውን ሀሳቦች የሚለውን ጥያቄ ይዘን በመጀመሪያው መቶ ቀናት ውስጥ የምክር ቤት አባላትን የስራ ዘመን በተደጋጋሚ ገደብ ለሌለው ጊዜ የመመረጥ እድላቸውን የመገደብ ዶክተር ዳንኤል፣ ወደ እርስዎ ነው የምመጣው። የመንግሥት መስሪያ ቤት ሰራተኞችን ቅጥር እንዲቆም ማድረግ፣ ቁጥራቸውንም እንዲቀንስ ማድረግ ከመጀመሪያዎቹ ስድስት እርምጃዎች ውስጥ ያስገባሉ። ዋሽንግተን አሰራሩን ፍጹም ቀይራለሁ በሚሉት ውስጥ የኮንግሬስ እና የዋይት ሀውስ ሰራተኞች የስራ ዘመናቸው ሲያበቃ ለሌሎች ተቀጥረው የቀድሞ የስራ ጓደኞቻቸውን ድጋፍ ለማግኘት የሚያደርጉበትን አሰራር ከአምስት ዓመት በኋላ እንዲጀምር የሚወስን ድንጋጌ ያወጣለሁ ብለዋል። ፕሬዚዳንት ኦባማ የደነገጓቸውን ሕጎች አነሳለሁ ብለዋል። በሳቸው ብዕር የተጻፉትን እነኚህ ተጨባጭነት አላቸው ወይ? እስኪ የተወሰኑትን ፈታ አድርገን እንመልከት። ዶክተር ዳንኤል እሺ፣ እነዚህ ሦስት እቅዶች አዲስ አይደሉም፣ ከዚህ በፊትም ተሰምተዋል። ፕሬዚዳንት ኦባማ ከመጀመሪያው የአገልግሎት ዘመን መወሰን አለበት ከሚለው ጥያቄ ሁለቱን አቅርበዋል እና እነዚህ በቅርብ እንድንመለከተ ጠለቅ አድርገን መልከት ያለበት ምንድን ነው? ፖለቲከኞች የሚናገሩት ስለ ፖለቲካ ነው። ሁልጊዜ በፖለቲካ ውድድራቸውም ጊዜ የሚናገሩት ሙሉ በሙሉ ይሆናል የሚለው ሳይሆን ያ የሚመርጣቸው ክብር ደስ እንዲለውና ድምፅ እንዲሰጣቸው ለማድረግ ነው። እነዚህ የመረጧቸው ሰዎች እንዴት እንደመረጧቸው እና ምን እንደሚጠብቁ ብናተኩር፣ የአሜሪካ ኩባንያዎች ወደ ውጭ እንዳይሄዱ አደርጋለሁ፣ እቃቸው ላይ ጠረት ጨምርባቸዋለሁ፣ የምንፈልገው እቃ እዚህ ይመረታል ሲሉ ምንድን ነው የሚያመጣው የሚለው ላይ ልናገር ፈልጋለሁ። አንደኛ ነገር በሀገሪቱ ኢኮኖሚ አገሬ ውስጥ ሁሉንም አመርታለሁ ሲባል የማምረቻ ዋጋ ከፍ ይላል፣ ያን ጊዜ እቃውም ዋጋ ከፍ ይላል። ስለዚህ ብዙ አሜሪካኖች ይጎዳሉ። የሚጠቀሙት ትንሽ አምራቾች ናቸው። ስራውንም የሚያገኙት በጣም የተወሰኑ ናቸው። ስለዚህ ብዙሀኑ ይጎዳል ማለት ነው። ይህ ዓለም ገበያ መዋሀት ጥቅምም አለው ጉዳቱም አለው። ሁለቱን ስናነጻጽር አሜሪካን ብዙ ተጠቅማለች። የተጎዱት ክፍሎች እነዚህ አሁን ፔንስልቬኒያ ውስጥ አምራች የነበሩት ኢንዱስትሪዎቹ ናቸው። ተወዳዳሪነታቸው ያንሳል የነበረው እነሱ ደግሞ ከእነሱ መሀል ወጣት የሆኑት ኮሌጅ ገብተው በሁለተኛ ደረጃ እንደዚህ ገብተው ስራ አግኝተዋል። በእድሜያቸው ገፋ ያሉት አላገኙም፣ ወይም ደግሞ በትምህርታቸው ደረጃ ዝቅ ያሉት አላገኙም። ያንን የዴሞክራቲክ ፓርቲ ምንድን ነው ያደረገው? እነሱ ተመራጮች የመንግስት እርዳታ እየተደረገላቸው እንዲገቡ በየወረዳ ውስጥ በአውራጃ ውስጥ ያሉ የኮሌጆች እዛ ውስጥ የሙያ ኮሌጆች ተሳትፎ እንዲሻሻሉ የተደረገ የመንግስት ፕሮግራም የተዋጣ ሆኖም በአንዳንዶቹም ቦታ የተዋጣ አልሆነም። ስለዚህ ይሄንን አሜሪካንን ከዓለም ገበያ አወጣለሁ የሚለው ከየት እንደመጣ ማወቅ አለብን። ብሬክሲት እንግሊዝን ከዩሮፕ አንድነት ማውጣት አለብን፣ ያን ጊዜ ነው ችግራችንን የምናስወግደው ከሚለው ጋራ የተያያዘ ነው። አሜሪካን ከዛ ከወጣች ይሄ ስራ አጥነት ይጠፋል፣ ራሳችንን እንችላለን ነው የዚህ በአለም ደረጃ የሚያመጣውን ችግር ደግሞ አንደኛ የግድ ጦርነት ይፈጥራል። አገር የራሱን ወደ ውስጥ ይመለከታል። ክልል ይፈጥራል ማለት ነው። ገበያውን ይከልላል። ፈረንጆች ፕሮቴክሽንዝም የሚሉት ይሄ። ምንድን ነው የሚያሳየን? በአስራ ሰባተኛው በአስራ ስምንተኛው መቶ ዓመት መርከንትሊስት የሚባል ስርዓት ነበር። የጦርነት የወጡ ቅኝ ግዛት መያዝ፣ መቃማት፣ ውቅያኖቶች ላይ ጦርነት ማካሄድ እና ከሁለተኛው ዓለም ጦርነት በፊት የነበሩት አስቸጋሪ ሁኔታዎች ነው የሚያመጣው። ከሁለተኛው ዓለም ጦርነት በኋላ ዓለም እየተባበረ በአንድ ላይ እየሰራ ከዛ በኋላ ደግሞ በዚህ በቀዝቃዛ ጦርነት ጊዜ ሶቪየት ስርዓት ሲወድቅ ሁሉም ወደ ዓለም ገበያ እየመጡ ባሉበት ጊዜ ነው። እነዚህ ወደኋላ ሄደን ድሮ እንደነበር እንሆናለን ነው። ይህ ችግር የሚፈጥረው ምንድን ነው? የዓለም የካፒታል ገበያን ያፈርሳል። የእቃ ገበያን ያፈርሳል። የአለም ምርት ይወጣል። እዚህ ላይ የሚጎዳው ማን ነው? አሜሪካን የአለም ፋይናንስ ማዕከል ነች። ስለዚህ አሜሪካን ከዛው ውስጥ ስትወጣ አንደኛዋ አምራች ሀገር ነች፣ አሜሪካ በኢኮኖሚ አንደኛ ነች። አሜሪካ ስለ- የምትጎዳው አሜሪካ ነች በአንደኛ ደረጃ። የተቀሩት ደግሞ ዩሮፒያን ሀገሮች አሁን ደንግጠዋል፣ አሜሪካን ልትተወን ነው በሚል እና ምን እናደርግ ወዴት እንሄድ ነው የሚሉት ይሄ የወጣው እቅድ የዶናልድ ትራምፕ ፍልስፍና አካባቢያቸውም ያሉት የማያምኑበት ነው። ለምን ብትለኝ የሪፐብሊካን ፓርቲ ዋና ስለ መሰረት ነጻ ንግድ ነው፣ ነጻ ካፒታል ማንሸራሸር ነው፣ በአለም ገበያን ማስፋት ነው። ገበያ አይጠፋም፣ ወደኋላ እንመለሳለን የሚለው የራሳቸውን ቅድማ ግዛውም እንዳለው የራሳቸውን ፓርቲ ጥንታዊ አቋም ነው የሚያፈርሰው እንዲያውም ብዙ ጊዜ እራሳቸው ወደ ኋላ ነው የሚመለከቱት፣ የሀገራቸውን ወደ ታክስ ነው የሚሄዱት። የውጭ ዕቃ አይፈልጉም እየተባሉ፣ የውጭ ካፒታል አይፈልጉም እየተባሉ የሚወቀርሱ ናቸው። በዚህ አንድ ነገር ልጨምር። በዓለም ገበያ ሶስት ነገሮች ነው የሚንሸራሸሩ። ካፒታል አንደኛ፣ ሁለተኛ እቃ ነው የተመረቱ እቃዎች፣ ሶስተኛ የሰው ጉልበት። የሰው ጉልበት ካፒታል ፈጣን ነው። እቃ ፈጣን ነው። ቶሎ ነው የሚንሸራሸር የሰው ጉልበት አይንሸራሸርም። አሁን ተመልከት፣ የሰው ጉልበት እንዴት ነው የሚመጣው ወደ ሰለጠኑ ሀገሮች? በሜዲትራኒያን ላይ እየሞቱ በሜክሲኮ እየፈለሱ ገበያ ወዳለበት ነው የሚሄደው የሰው ልጅ። የት ነው ገበያ ያለው የት ነው ጉልበቴን ሸጬ ራሴንም ቤተሰብንም የማስተዳድረው እያለ ነው የሚሄደው። ይሄ የዶናልድ ትራምፕ አሁን ግድግዳ ሰርቼ አቆማለሁ ከሜክሲኮ ወደዚህ የሚመጡ ማንን መሰለህ የሚያስደስተው? እነዚህ የመረጧቸው ነው። እነዚህ የመረጧቸው ደግሞ ስራ አገኙ። በዚህ በፍፁም አንደኛ ነገር ከሜክሲኮ የሚመጡት ድሀ ገበሬዎች ካሊፎርኒያ ውስጥ ይሰራሉ፣ ውስካንስን እኔ ያለሁበት ይሠራሉ። ከብት እርባታ የወተት ከብቶች የሚያረቡ ነጮች ካፒታሊስቶች አሉ። በጣም ይፈልጓቸዋል መጥተው እንዲሰሩ። እነዚህ አሁን ፓክተሪስ የሚሰሩት ካሊፎርኒያ አይሄዱም፣ ዊስካንሲን አይሄዱም። አንደኛ ደመወዛቸው ከፍ ያለ ነው። ሁለተኛ ስራው ከባድ ነው። ስምንት ሰዓት አጎንብሶ ይሄ በሀገር ወሬ ከሜክሲኮ መጥቶ እንጆሪ ይለቅማል፣ ቲማቲም ይለቅማል፣ ሰላጣ ይለቅማል። ይሄንን አይሰሩም አሜሪካኖች። አልፈዋል፣ ከዚህ ደረጃ አልፈዋል። ስለዚህ ይሄንን ችግር የዶናልድ ትራምፕ ፍልስፍና ፈጽሞ አያሻሽሎ፣ በፍጹም እና ይሄ ነው ዋናው። ልንጠብቅ አንችልም። አዲስ የሚያመጣው ነገር የለም ነው የሚሉት እርሶ። አይመጣም። ብሬክሲት ራሱ የትም አይደርስም። እንግሊዝ መከራ ውስጥ ነው ያለው። ምናልባት ይሄ ዋናውን ጥያቄ እንድናነሳ ይጋብዛል። አሁን የሚባሉት እሳቸው የንግዱን ጨምሮ ቅድም የገለጹት ዩናይት ስቴትስ ከሌሎች ሀገሮች ጋር የፈረመቻቸው ቅድም ያሏቸው አካባቢዎች ላይ ስራ አሳጥቶናል በሚል የሚያወዛግቡት እንደ ናፍታ የመሳሰሉ ቀድሞ ውድቅ ከሚያደርጓቸው ሕጎች ውስጥ አካተዋል። እነኚህ ለውጦች ቀደም እንዳሉ ተጨባጭነት የላቸውም የተባለውንም ለውጥ አያመጡም የሚለው ምናልባትም ጉዳቱን አያስቀርም ከሚለው ጋር ማያያዝ ይቻላል። አሁን የእንግሊዝን ከአውሮፓ ሕብረት መውጣት ተከትሎ እነኛ የመረጡት ሰዎች ራሳቸው የጉዳቱ ሰለባ መሆናቸው እየተነገረ ነው። ተመልሶ መቀየር የማይቻልበት ሁኔታ መፈጠሩ ፕሬዚዳንታዊ ምርጫም ሌላ አራት ዓመት ግድ ይላልና በስጋት በቋፍ ከሚገኙት የማህበረሰብ አካላት አናሳ የሚባሉትን ዜጎችን ጨምሮ እሳቸው በተናገሯቸው ቃላት ስጋት ውስጥ የወደቁትን እኚህ ስር ነቀል የሚመስሉ ለውጦች ነገር ግን የተባለውን ውጤት አያመጡም ያሏቸው ጉዳት ማምጣታቸው ይቀራሉይ አይቀርም። ስር ነቀል አይባልም። ይሄ እንዲያውም ወደ ኋላ መመልከት ነው ነው የምለው፣ ወደ ኋላ መመልከት ነው። አለም ወደፊት እየሄደ እያለ አሜሪካን እየመራ እያለ የሶቪየት ስርዓት ወድቆ የሰው ልጅ እየተባበረ ባለበት ጊዜ ወደ ድሮው ወደ እርስበት ጦርነት እንሄድ እንከፋፈል የሚል ፍልስፍና እነዛን ሰዎች ሰለባ ያደርጋል። ያልከው ትክክል ነው። አይረዳቸውም። ጉዳት ማምጣቱ አይቀርም የሚለው ሳ አራት ዓመት ዞሮ ዞሮ በስልጣን ላይ መቆየት አለባቸው ሌላ ምርጫ እስከሚካሄድና የመረጧቸውም ሆነ ሌሎች ሌላ እድል እስኪያገኙ ድረስ ይሄን አራት ዓመት ግድ መዝለቅ ይጠይቃልና በተለይ ደግሞ ሁለቱም ምክር ቤቶች በሪፐብሊካን መያዛቸው ይሄን ሁኔታ ይበልጥ ነጻ ሜዳ ያደርግላቸዋል። እርስ በርስ ካልተመዛዘኑ የሚል ጥያቄ አለ። አይችልም። መምሪያ መወሰኛና ፕሬዚዳንት ሶስትም ሪፐብሊካን ቢይዙ ግን ዴሞክራት አሉ፣ እዛ ውስጥ ዴሞክራቶች አሉ። አንድ ህግ እንሽራለን ያሉት ለምሳሌ የጤና ኢንሹራንስ እሱን በፕሬዚዳንት ኦባማ የተሰራውን በመጀመሪያው ቀን ነው የምንሰርዘው ብለው ተናግረዋል። ህግ እንደዚህ አይደለም የሚሰረዘው አሜሪካ አገር። በመጀመሪያ በመወሰኛ ውስጥ ወደ ስልሳ በመቶ ማግኘት አለባቸው። ከመቶዎቹ ሰዎች ስልሳዎቹ አብረው መሄድ አለባቸው። ሁለተኛ በዚህ ኢንሹራንስ የሚጠቀሙ ብዙዎች አሉ። ሪፐብሊካን በተመረጡበት ቦታ እነዛ የተመረጡ ሰዎች ተጽዕኖ ያደርጋሉ። በምንም አይነት አትቀይሩም ነው የሚሉት። አሁን ዊስካንሲን የወሰድክ እንደሆነ የምኖርበት ክፍለ ሀገር ብዙ ሰዎች አሉ የተጠቀሙ በዚህ ኢንሹራንስ ግን ዊስካንሲንን ወክሎ የሄዱት ሴነተር ራን ጆንሰን በምንም አይነት አይሰሩዙ፣ በምንም አይነት ድምፃቸውን አይሰጡ። እኚህ ሪፐብሊካን ናቸው። ከዲሞክራቶቹ ጋር ያብራሉ። እሳቸውም ከሚቃወሙት ይሆናሉ። ያን ስልሳ ቁጥር የማምጣት ድል ያጠቡ ይሆናል ነው የሚሉት። በደንብ እንጂ በፍጹም አይችሉም። እርሱም አሜሪካን ሀገር ሕግ እንደዚህ አይደለም የሚሻሻለው ይሰርታል የሚባል ነገር የለም። ገብቶ እኔ እንዲህ አደርጋለሁ የሚል ነገር የለም። ያውቃሉ፣ ዶናልድ ትራምፕ ይህንንም የሚናገሩት ለነዛ ለመረጧቸው ሰዎች ነው። ችግሩ ምንድን ነው? እንዴት ነው እነዛን ሰዎች የምንረዳው? እንዴት ነው አሜሪካ ውስጥ ስራ ማጣት እንዳይኖር? ምንድን ነው ማድረግ የሚችለው ኩባንያዎች ሰራተኞች የተቀሩትን ተሰብስበው ምንድን ነው ማድረግ የሚችሉት በሚል ነው መሄድ የሚቻለው እንጂ ብዙ ሀሳቦች አሉ ይሄንን ለማሻሻል በፉከራ አይደለም ሶስት አካላት አሉ ህግን የሚጠብቁ ህግን የሚያወጡ የሚደራደሩ እና መሸጋሸግ የሚያደርጉ በዚህ አይነት ነው የሚመጣው ውጤቱ መልካም ይሄንን ግን የፖለቲካ አሰራር ይማራሉ ብዬ እገምታለሁ ዶናልድ ትራምፕ መልካም ዳግም አሜሪካን ታላቅ ሀገር አድርጋለሁ የሚል የምረጡኝ ዘመቻ የተንቀሳቀሱት ዶናልድ ትራምፕ በሚመጡት መቶ ቀናት ውስጥ ቀደም ብላቸው የተወያያችሁባቸውን ጨምሮ በርከት ያሉ ለውጦችን አድርጋለሁ ብለዋል። እነኛ ለውጦች በእርግጥ ተጨባጭ ናቸው ወይ የታሰቡትን ለውጥ ያመጣሉ የትኞቹ ውስጥ በእርግጥ ይሆናሉና አይሆንምን ጨምሮ የዶናልድ ትራምፕን የመጀመሪያ መቶ ቀናት የስራ አፈጻጸም ሂደት ጭምር የሚመለከት ውይይት በቀጣይ ፕሮግራማችን እንመለስበታለን። ዶክተር ዳንኤል ተፈራ አቶ ግዛው ለገዘ እንግዶቼ ሁለታችሁን በጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። እኔም አመሰግናለሁ። የተመራጩ ፕሬዝዳንት ዶናልድ ትራምፕን የምርጫ ዘመቻ ወቅት ያሏቸውንና በመጀመሪያው መቶ ቀናት አከናውናለሁ ባሏቸው እቅዶቻቸው ዙሪያ ውይይቱ ሳምንት የሚቀጥላል አድማጮች ለአሁን ግን የአሉላን እንግዶች ዶክተር ዳንኤል ተፈራንና አቶ ግዛው ለገሰን እናመሰግናለን ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ግማሽ ሰዓት ያህል በአየር ተጉዘናል። ቀሪው ጊዜ የመጨረሻው የማጠቃለያ ዜና፣ ከዛ ቀደም ብሎ በርከት ያሉት ደቂቃዎች ለሙዚቃ ቃና ነው። መልካም ምሽት። እንደገና እንደምናመሻችሁ እንደምንሰነበታችሁ። የተከበራችሁ ውድ የሙዚቃ ቃና አድማጮች፣ ሁሌም ቅዳሜ ምሽት በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ ና ሌሎችም የዜማ ስልቶችን ወደ እናንተ የምናደርስበት ምሽት ነው። የሙዚቃ ቃና ጽዮን ግርማ ሙዚቃዎችን መራርጬ አብሬያችሁ አመሻለሁ። Abraço, i up with her face when I love my baby. ለዛሬ ህዳር ሶስት ሁለት ሺ ዘጠኝ ዓመተ ምህረት በአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ ከአንድ እስከ አንድ መቶ 00 ደረጃ የተሰጣቸው ምርጥ ሙዚቃዎች ውስጥ ቢያንስ ከደረጃ አንድ እስከ ሰባት ሰዓት ከበቃኝ ደግሞ እስከ አስር አስደምጣችኋለሁ። በተጨማሪም ልክ የዛሬ አመት በዚህም ወር የአሜሪካ የሙዚቃ የደረጃ ሰንጠረዥን ይዘውት ከነበሩት ውስጥ ጥቂቶቹን በእኔ ምርጫ ለትውስታ ጣል ለጣል አደርግላችኋለሁ። ክሎዘር በዚህ ሳምንት በአንደኛ ደረጃ ላይ የሚገኝ ዜማ ነው። ክሎዘር የቼንስሞከርስ የሙዚቃ ቡድን ዘፈን ነው። አሌክሳንደር ፖል እና አንድሬው ታጋት የተሰኙ ሁለት ሙዚቀኞች የመሰረቱት የሙዚቃ ቡድን ነው። በዚህ ሳምንት በአንደኛ ደረጃ የሚገኘውን ክሎዘር የተሰኘ ስራቸውን ሀልሲ አጅባችኋለች። ክሎዘር Nice to meet them But I hope I never see them again I know it breaks your heart Moved to the city And I broke down and Four years, no calls Now you're looking pretty In a hotel bar Pull the sheets right off the corner of the mattress that you stole from your You. I forget just why I left you, I was insane. Say and play that pink when I two song. i would beat to death in two song, okay? Pull the sheets right off the corner of the mattress that you stole From your room is like and bold we ain't never በሁለተኛ ደረጃ ላይ የሚገኘው ስታር ቦይ የተሰኘው ዘፈን ነው። ኢትዮጵያዊ የዘር ግንድ ያለውና ካናዳ ስካርቦሮ የተወለደው አቤል ተስፋዬ ወይም በመድረክ ስሙ ደ ዊኬንድ ከፍተኛ ዝናን ያተረፈ ወጣት ድምፃዊ ነው። ያለፈውን ዓመት የአሜሪካ የሙዚቃ የደረጃ ሰንጠረዥ ተቆጣጥሮት የነበረው ይህ ድምፃዊ በርካታ ሽልማቶችንም ያሸነፈ ሲሆን አሁንም በዚህ ሳምንት ስታር ቦይ የተሰኘ ስራው በሁለተኛ ደረጃ ላይ ይገኛል። Boy, I'm trying to put you in the worst mood. Uh, one cleaner than your church shoes. Uh. really belly point two just to hurt you. Uh, all red lamps to tease you. Uh, none of these toys. Are If I kill any pain let <laughs> like <what> you down <laughs> I'm a, I'm a, I'm a star boy let <laughs> like <what> you down <laughs> I'm a, I'm a star boy Kill any pain, <laughs> <laughs> like <what> you. <laughs> I'm, a, I'm, a, I'm a star boy. The weekend is a town star, Boy number. ያደመጣችሁት በዚህ ሳምንት በሶስተኛ ደረጃ ላይ የሚገኘው ሂትነስ ነው። 21 ፓይለትስ የተሰኙ የሙዚቃ ቡድን ስራ ነው። ይህን የሙዚቃ ቡድን ታይለር ጆሴፍ ከሌሎች ሁለት የሙዚቃ ቡድን አባላት ጋር ነበር የመሰረተው። አሁን ግን ታይለር ከድራም ተጫዋቹ ጆሽ ዳን ጋር ቀርቷል። ሂትነስ የተሰኘው ስራቸው ሶስተኛ ደረጃ ላይ ይገኛል። ሂትነስ Please don't make any sudden moves You don't know the half of the abuse All my friends are heathens, take it slow Wait for them to ask you who you are To the room of people who have rooms of people that they love. One day, doctor away. Just because we check the guns at the door doesn't mean our brains will change from hand grenades. You love another psychopath sitting next to you. You love another murderer sitting next to you. You think i get this sitting next to you. But after all I've said, please don't forget. All my friends are here. smell yeah trust issues not to mention they say they can smell your intentions you live on the freak show sitting next to you you live some weird people sitting next to you you think i did not get here sitting next to you but after all i've said please don't forget 21 ፓይለትስ የተጫወቱትን ሂትነስ ነበር የሰማችሁት። በዚህ ሳምንት በአራተኛ ደረጃ ላይ የሚገኘው ዲጄ ስኔክ እና ጆስቲን ቢበር የተጫወቱት ሌትሚ ላቭ የተሰኘው ዘፈን ነው። ሌትሚ ላቭ ዩ ዲጄ ስኔክ እና ጆስቲን ቢበር Selling a dream, smoking mirrors keep us waiting on a miracle. ባለፈው ሳምንት በአምስተኛ ደረጃ ላይ የነበረው ብሮክሊ በዚህም ሳምንት በአምስተኛ ደረጃ ላይ ይገኛል። ድራም በተሰኘው የመድረክ ስሙ እየታወቀ የመጣው አሜሪካዊ ድምፃዊ እና ሊሊያቲ በራፕ ስልት ዘፋኝነት ታዋቂነትን እያተረፈ የመጣ ወጣት አርቲስት በጋራ የተጫወቱት ነው ብሮክሊ የተሰኘው የራፕ ሙዚቃ I. I. I. I'm oh, hey, hey, hey, I'm beyond, IF Hey lil mama, would you like to be my sunshine? We touch my game, we gon' turn this shit to tick ice on my neck, cost me ten times three, thirty thousand dollars for it. Get I just hear day and I spend like 10 G's. I just did a show and spent the check on my mama. When I go in vacate, I might run out the Bahamas and I keep like 10 phones. Them, I'm really never home. All these new clones trying to copy what I'm on. Get your own, trying to pick a new bone. the right brother skip, boy, I had a good day. Metro PCS, trapping boy, I'm makin' making plays. 50 shades of gray, beat that p***y like ho -Hogan. I know you know my slogan, if it ain't by guap, I'm gone. I was hatin' cause I'm chosen from the concrete, i had rolled. Shorty staring at my necklace cause my diamonds really froze. Put that through her b does she feel it in her toes? I'm a real young man from the sixth throwing bowl. I'm a real young man from the sixth throwing We're young man from the sixth throwing bowls. In the middle of the party, get off me. Yeah. In the cut, I'm rolling up my broccoli. Yeah, yeah I know your baby mama fond of me. ሳይድ ቱ ሳይድ በአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ የስድስተኛ ደረጃን ይዟል። አሪያና ግራንዴ ናት የተጫወተችው፣ ኒኪ ሚንጃ አጅባታለች አለች። ባለፈው ሳምንት የብሩኖ ማርስ 24 ኬ ማጂክ ስድስተኛ ደረጃ ላይ ነበር። ሳይድ ቱ ሳይድ ደግሞ በሰባተኛ ደረጃ ላይ። በዚህ ሳምንት ሁለቱ ቦታ ተቀያይረዋል። የብሩኖ ማርስ 24 ኬ ማጂክ በዚህ ሳምንት በሰባተኛ ደረጃ ላይ ይገኛል። Pretty girls around me and they're waking up the rocket. Keep up. Why you mad? Fix your face. Ain't my fault they all be joking. Keep up. Right. Players only, Come on. Put your fingers. Bring up, to the moon. Girls, what y'all They ain't ready for me, huh? I'm a dangerous man with some money in my pocket. Keep up. So many pretty girls around me, and they're waking up the rocket. Keep up. Why you mad? Fix your face, ain't my fault. They all be jocking. Keep up. Players only. Come on, put your pinky rings up to the moon. And girls, what y'all? የተወደዳችሁ የሙዚቃ ቃና አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራም ነው። የሙዚቃ ቃና ፕሮግራም እኔ አዘጋጅቼ ከማቀርባቸው ሙዚቃዎች በተጨማሪ ለወዳይ ዘመዶቻችሁ ዘፈን መጋበዝ ትችላላችሁ። ለዜማ ምርጫዎቻችሁም ሆነ ለአስተያየቶቻችሁ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 የውስጥ ቁጥራችን 14 ነው። 202 205 9942 የውስጥ ቁጥራችን 14 ነው። በዚህ ቁጥር ደውላችሁ መልእክት ብትተውልን ይደርሰናል። በኢሜል አድራሻችን መጠቀም ከፈለጋችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ላይ ለሙዚቃ ቃና ብላችሁ መልእክት ብትተዉ መልእክቱ ይደርሰናል። አሁን የምናልፈው ባለፈው ዓመት በ2015 በዚህ ወቅት በአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ ከነበሩት ዜማዎች ጥቂት በማስደመጥ ነው። ሸራፕ ኤን ዳንስ የዋክ ደሞን ስራ ነው። በርካታ የሙዚቃ ስራዎቿ ተወዳጅነትን እያተረፈች የመጣችው ራቸል ፕላተን ባለፈው ዓመት በዚህን ጊዜ ፋይት ሶንግ የተሰኘው ዜማዋ ከፍተኛ ተወዳጅነትን ያተረፈላት ነበር። እስካሁንም ፋይት ሶንግ በበርካታ የሬዲዮ ጣቢያዎች እየተደመጠ ይገኛል። የራቸል ፕላተን ፋይት ሶንግ On the ocean sending big waves into motion like how a single word can make a heart open I might only have one match but I can make an explosion and all those things I didn't say የከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት በዚሁ ተጠናቋል። ነገር ግን ዝም ብዬ አልሰናበታችሁም። ባለፈው አመት እጅግ በጣም ተወዳጅ ከነበረው ዜማ አንዱ ቲንኪንግ አውትላውድ የተሰኘው የኤድ ሺረን ዜማ ነው። በእኔ በኩል ሳምንት በሌሎች ምርጥ ሙዚቃዎች ተመልሼ እስከምመጣ በኤድ ሺረን ቲንኪንግ አውትላውድ ልሰናበታችሁ። ደናደሩ ኤድ ሺረን ቲንኪንግ አውትላውድ When your legs don't work like they used to before, and I can't sweep you off of your feet. Will your mouth still remember the taste of my love? Will your eyes still smile from your cheeks? Darling, I will be loving you and baby my heart could still full less hard at 23 and I'm thinking about how people fall in love in mysterious way maybe just the touch of a hand will oh, me But gone and my memory fades and the crowds don't remember my name when my hands don't play the strings the same way mm -hmm. i know you will still love me the same cuz honey you so who could never grow አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ዛሬ አፍጋኒስታን በሚገኘው በአግራም አየር ኃይል ጦር ሰፈር አንድ ተጠርጣሪ አጥፍቶ ጠፊ ባደረሰው ጥቃት አራት አሜሪካውያን ገድሏል፣ አስራ ስድስት አሜሪካውያንና አንድ የፖላንድ ወታደር አቁስሏል። ከዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ስለዚሁ የወጣ መግለጫ፣ በአጥፍቶ ጠፊው የቦምብ ጥቃት ሕይወታቸውን ያጡት አሜሪካውያን ሁለት ወታደሮችና ሁለት የኮንትራት ሰራተኞች ናቸው ይላል። የአፍጋኒስታኑ መሪ አብዱላ አብዱላ በትዊተር አማካኝነት ባስተላለፉት መልእክት በአግራም አየር ኃይል ጦር ሰፈር የደረሰውን አጥፍቶ ጠፊ ጥቃት አወግዛለሁ፣ ለሰለባዎቹ ቤተሰቦች ጽናቱን እመኛለሁ ብለዋል። ታሊባን ለጥቃቱ ኃላፊነቱን ወስዷል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካቢናቸውን ለማዋቀርና የከፍተኛ ስልጣን ቦታዎችን በአስቸኳይ ለመመደብ እየሞከሩ ባሉበት በአሁኑ ወቅት ዛሬ ለሁለተኛ ቀን ከዋይት ሀውስ ቤተ መንግሥት የሽግግር አመቻች ቡድኑ ጋር ተገናኝተዋል። ደቡብ ኮሪያ ውስጥ በአስር ሺዎች የሚቆጠሩ ሰዎች ዛሬ በዋና ከተማዋ ሶል ፕሬዝደንቷ ፓርክ ጎዌን ሂ ስልጣን እንዲለቁ ጠይቀዋል። ፖሊስ የሰልፈኞቹን ቁጥር 170 ሺህ ያደረሰ ሲሆን በከተማዪቱ የቅርብ ጊዜ ታሪክ ከፍተኛው ነው ብሎታል። የፕሬዚደንት ፓርክ የሙስና ቅሌት አስተዳደራቸውን ይንዳሽ መደመደው ሲነገር በባለሥልጣኗ ላይ የሚካሄደው ተቃውሞም ተጠናክሮ መቀጠሉ ይዘገባል። በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ እስካሁን ያስተላለፍነው ፕሮግራም እዚህ ላይ ተፈጽሟል። ዛሬ ቅዳሜ ነገ እሁድ፣ በተመሳሳይ ከምሽቱ 3 ሰዓት እንገናኛለን። አዲሱ አበበ ከንጉሴ ታምሩ ጋር ሆኜ ሰላም ደህና ደሩላል